The voice of America. <laughs> you, Ye, America dims radio. Ave <laughs> የአሜሪካ ድምጽ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድና በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ በናይል ሳት ጭምር ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። መራጩ ህዝብ የምርጫ ካርድ እንዲወስድ የዘጠኙ ፓርቲዎች ትብብር ጥሪ ያቀረበ፣ ምርጫ ቦርድ ግን ትብብሩ ህገወጥ ነው ይላል። ፓርቲዎች በሂደት እየተዋወቁና እየተባበሩ በሄዱ ጊዜ ሁሉ ድምፅ ሳይሻሙ ከተቻለም የህግ ቴክኒካል ችግር እስካልተፈጠረ ድረስ በአንድ ምልክትና በአንድ ማኒፌስቶ የሚወዳደሩበትን ነገር እስካሁንም ድረስ እስካሁኑ ሰዓት ድረስ ሌት ተቀን እየሰራ ነው። አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር ናቸው። ዝርዝሩን ይዘናል። የአውሮፓ ሀገሮች መሪዎች አሸባሪነትን ለመታገል በሚያደርጉት ጥረት የአረብ ሀገሮች ተሳትፎ ጠይቀዋል። ሌላ ጥሪ የቀረበበትን ዘገባችን ውስጥ ተካቷል። ልዩ ልዩ ቅንብሮችም ይዘናል። ጤና ስጥልን እንደምናመሻቸው ክቡራትና ክቡራን አድማጮች ከዛሬ ረቡዕ ጥር 13 27 ዓ ም ስርጭታችን ጋር አስተናጋጃችኋሉ አከበደ ነኝ። ከአቀናባሪ አቀናባሪ ሀይሉ ታምራትና ከስርጭት መሐንዲሱ ቫስኮ ቫለሪ ጋር እስከ ምሽቱ አንድ ሰዓት ተኩል አብረናችሁ እናመሻለን። አሁን ቀዳሚው የሰዓቱ የዓለም ዜና ነው ቆንጆ ይታየው። ጤና ይስጥልኝ። እንደምን አመሻችሁ። አሜሪካ ከምጣኔ ሀብት ቀውስና ከጦርነት ወጥታ ወደ አዲስ ምዕራፍ እየተሸጋገረች ያለችበት ወቅት ላይ ትገኛለች ሲሉ ፕሬዚደንት ባራክ ኦባማ አስታወቁ። ፕሬዚደንቱ ትናንት ምሽት ላይ ለምክር ቤቱ ጥምር ስብሰባ ባሰሙት ዓመታዊ ንግግራቸው ምጣኔ ሀብቱ እያደገ መሆኑን የአፍጋኒስታን ዘመቻም መጠናቀቁን አመልክተዋል። ፕሬዚደንቱ ይህንን ስቴት ኦፍ ዩኒየን ተብሎ የሚጠራውን የሀገሪቱን ሁኔታ መግለጫ ንግግ ራቸው የዘንድሮውን ያደረጉት ተቀናቃኝ ሪፑብሊካን ፓርቲው እሳቸው ወደ መንበረ ስልጣኑ ከወጡ ወዲህ ለመጀመሪያ ጊዜ ሁለቱንም ምክር ቤቶች በተቆጣጠረበት የፖለቲካ መልክአምድር ነው። የፕሬዝደንቱ የሕዝብ ተቀባይነት እጅግ ተንኮታክቶ ከነበረበት ደረጃ አንሰራርቶ ባለበት ወቅት ነው። ሀገራችን ዛሬ በጠንካራ ሁኔታ ላይ ትገኛለች ያሉበትን የትናንቱ ንግግራቸውን ያደረጉት ፕሬዝደንት ኦባማ በዚህ ንግግራቸው ባለመካከለኛ ገቢ አሜሪካውያንን ህይወት ለማሻሻል እና የግብር ቅነሳ ለማድረግ የሀገሪቱን ዝቅተኛ ክፍያ ለማሳደግ ሁሉም ሰራተኞች እየተከፈላቸው የህመም ፈቃድ ማግኘት እንዲችሉ የመሳሰሉ ሀሳቦችን ያቀረቡ ሲሆን እጅግ የናጠጡ ከበርቲዎች ላይ ግብር የመጨመር አዝማሚያ እንዳላቸው አመልክተዋል። ትናንት ማታ ፕሬዝደንቱ ባደረጉት ንግግራቸው ላይ የዩናይትድ ስቴትስ ምክር ቤት አባላት ድብልቅ ምላሾችን ሰጥተውበታል። በምክር ቤቱ በካፒታል ለሁለቱ ምክር ቤቶች ጥምር ጉባኤ ባደረጉት ንግግር በተለይም በምጣኔ ሀብታዊ ፖሊሲዎቻቸውና የኢራንን የኒውክሌር መርሃ ግብር አስመልክቶ ከምክር ቤት አባላት የተለያዩ አስተያየቶች ተሰምተዋል። የተወካዮች ምክር ቤት ያናሳኖች መሪ ናንሲ ፔሎሲ በሰጡት አስተያየት ለአሜሪካውያን ቤተሰቦች እድልና ብልጽግና ጠንካራ ራዕይ ያለው ንግግር ሲሉ አሞግሰውላቸዋል። ለባለ መካከለኛ ገቢ አሜሪካውያን ያቀዱትን መርሃ ግብርም ናንሲ ፔሎሲ አጉልተው አስረድተዋል። በዚህ ዓመት የመወሰኛ ምክር ቤቱን ብዙሃን መቀመጫዎች የያዙት ሪፑብሊካን አባላት ግን ፕሬዝደንቱ ላቀረቧቸው ለነዚህ መርሃ ግብሮች ከየት መጥቶ ሊከፈል ነው የሚሉ ጥያቄዎችን አንስተዋል። የናይጄሪያ ጽንፈኛ ቡድን ቦኮ ሀራም ባካ ከተማ ላይ ለደረሰው የጅምላ ጭፍጨፋ ኃላፊነቱን መውሰዱ ተሰማ። ጥቃቱ አሁንም ይቀጥላል ሲል ቦኮ ሀራም ዝቷል። ዛሬ ኢንተርኔት ላይ የወጣው አንድ ቪዲዮ የእስላማዊ ቡድኑ መሪ አቡበከር ሼካው የባጋውን ፍጅት ያደረስን እኛንን ገና ብዙ እንፈጃለን ሲል ያሳያል። ሽምቅ ተዋጊዎች በሺዎች የተቆጠሩ ጠመንጃዎች፣ ፈንጂዎች፣ የሮኬት መቃወሚያ ወንጫፊዎች፣ መትረየሶችና በሳጥን በሳጥን የተሞሉ ጥይቶችን ያለም መሳሪያ ይሄውና ተመልከቱ በሚል አይነት ሲያሳዩ በቪዲዮው ላይ ይታያል። የሎርድስ ሬዚስታንስ ሰራዊት ወይም የጌታ ተከላካይ ጦር የሚባለው ከፍተኛ የተዋጊዎች መሪ ዶሚኒክ ኦንግዌን ለሄጉ የዓለም አቀፍ የወንጀል ፍርድ ቤት አይሲሲ ተሰጥቷል። ዛሬ ካለበት ከማዕከላዊ አፍሪካ ሪፑብሊክ መጀመሪያ ላይ የጤና ምርመራ ተደርጎለት በአውሮፕላን ተሳፍሮ ወደ ሄግ ይላካል ተብሏል። ብዙም ሳይቆይ ፍርድ ቤቱ ፊት ይቀርባል። ዶሚኒክ በሶስት በስብና በሰብና ላይ የተፈጸሙ ወንጀሎች ክስ እንዲሁም ሌሎች አራት የጦር ወንጀል ክሶች ተመስርተውበት ሊያዝ ሲፈለግ አስር ዓመታት ገደማ ቆይቷል። በመጨረሻም የየመኑ ፕሬዝዳንት አብዱረቦ ማንሱር ሀዲ ትናንት ቤተ መንግስቱን በተቆጣጠሩት ሁቲ ሚሊሺያዎች እንደተከበቡ ናቸው። ትናንትና ዋና ዋና የመንግስት ህንጻዎችን የያዙት ሁቲዎች ዛሬ በታንክ መዲናዋ ሰንአ ውስጥ ሲዘዋወሩ ታይተዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጆ ይታየን። ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ትመለሳለች። ኃይሉ ታምራትና ዳን ብራውን ከስርጭት መሐንዲሱ ቫስኮ ቫለሪ ጋር እስከ ምሽቱ አንድ ሰዓት ተኩል የሚዘልቀውን ዝግጅታችንን እያቀናበሩ ያቀርቡልናል። አሁን ወደ ቀዳሚው የዕለቷ አብይ ርዕስ መራጩ ህዝብ የምርጫ ካርድ እንዲወስድ ሰማያዊ ፓርቲን ጨምሮ የዘጠኙ የፓርቲዎች ትብብር ጥሪ ያቀረበ ከፍተኛ ቁጥር ያላቸው ወንበሮችን ለማሸነፍና ብዛት ያላቸው እጩዎች ለማቅረብ ያለውንም እቅድ ተናግሯል። ሰማያዊ ፓርቲ የትብብሩ አባላት የሚከተሉትን አቅጣጫ መንደፉንም ትላንት አስታውቋል። ብሔራዊ ምርጫ ቦርድ ግን በሕግ የሚታወቅ አደረጃጀት ስላልሆነ ትብብሩ ሕገወጥ ነው ይላል። መለስካቸው አመሃ ፓርቲው በትናንትናው ዕለት የተሰጠውን መግለጫ ተከታትሏል። የዘጠኙ ፓርቲዎች ትብብር ይፋ ያደረገው መግለጫ ከመነሻው ከዓላማዎቹ አንዱ የፖለቲካ ምህዳሩን በማስፋትና የምርጫ ሜዳውን በማስተካከል መጪ ምርጫ ነፃ፣ ፍትሃዊ፣ አሳታፊና ተአማኒ ማድረግ የጋራ የተባበረ ትግል መሆኑን ይገልጻል። ከጋዜጠኞች ከቀረቡላቸው የተለያዩ ጥያቄዎች ተነስተው እንደሰጧቸው ምላሾች ከሆኑ ትብብሩ እስከ መጨረሻው የምርጫ ሂደት ወይም ሁኔታ ውስጥ ከፈቀደው ድረስ ለመሄድ መቁረጡን ይናገራሉ። ትብብሩ በዚህ ሂደት ውስጥ መራጩ በምርጫው የመጨረሻ ዕለት ወሳኝ መሳሪያው ነው ያለውን የምርጫ ውርድ ከወዲሁ መውሰድ እንዳለበትም አጥብቆ ይመክራል። የጽሑፉን መግለጫ በንባብ ያሰሙት የትብብር ዋና ጸሐፊ አቶ ግርማ በቀለ እንዲህ አቅርበውታል። የትግሉ ቀዳሚና ዋነኛ ባለቤት የሆንከው መራጩ ሕዝብ ነጻነትና ክብርን ለማስመለስ በምናደርገው ትግል በንቃት እንድትሳተፍ ዛሬውኑ በመመዝገብ የሥልጣን የስልጣን ባለቤትነትን የምታረጋገጥበትንና ይህን አምባገነናዊ ስርዓት የምትቀጣበትን ትጥቅ የምርጫ ካርድህን በእጅህ እንድታስገባ። እንደ ትብብሩ መግለጫ ከሆን የፓርቲዎቹ ትብብር የሚያካሄደው ትግል ሕገ መንግሥታዊ ሕጋዊና ሰላማዊ ነው። ለትብብሩ አባላትም በምርጫው ረገድ የሚከተሉትን አቅጣጫ እንዳስቀመጠ ይፋ አድርጓል። የትብብሩ ዝግጅት ምን እንደሚመስልና ስንት እጩዎች እንዳዘጋጁ ለቀረበው የጋዜጠኛ ጥያቄም የትብብሩ ሰብሳቢ አቶ ይልቃል ጌትነት ዘርዘር ያለ መልስ ሰጥተው ነበረ። ምርጫው ነጻና ፍትሐዊ እንዲሆን እና አጠቃላይ በአጭር ጊዜ ውስጥ ይህ ምርጫ በሕዝብ ታማኒነት ያለው ሆኖ እንዲያልፍ የዲሞክራሲ ሜዳውን በማስከፈት ሲደርስ በጋራ መስራት አንዱ ነው። ከዚህ በተጨማሪ ደግሞ ፓርቲዎች በሂደት እየተዋወቁና እየተባበሩ በሄዱ ጊዜ ሁሉ ድምፅ ሳይሻሙ ከተቻለም የህግ ቴክኒካል ችግር እስካልተፈጠረ ድረስ በአንድ ምልክትና በአንድ ማኒፌስቶ የሚወዳደሩበትን ነገር እስካሁንም ድረስ እስካሁን ሰዓት ድረስ ለየት ተቀን እየሰራን ነው። በአጠቃላይ ግን በሰማያዊ በኩል 380 ወንበሮችን ለማሸነፍ ከአራት መቶ በላይ እጩዎችን ለማቅረብ በሂደት እየተሰራበት ያለ ነገር ነው። ይሄን ስናደርግ ግን በትብብሩ ለምናደርጋቸው የጋራ ግንኙነቶች ሁሉ አስፈላጊው ክፍት የግንኙነት ደረጃ እንደተጠበቀው ነው። ትብብሩ ይህን ይበል እንጂ የሀገሪቱ ምርጫ ቦርድ ይህ አደረጃጀት ሕገወጥ ነው ይላል። ከአንድ ሳምንት በፊት ቦርዱ ለጋዜጠኞች በሰጠው መግለጫ ላይ ሰማያዊ ፓርቲ ፈጽሟቸዋል ካላቸው የህግ ጥሰቶች መካከል በፖለቲካ ፓርቲዎች ህግ የማይታወቅ አደረጃጀት በመፍጠር እንደሆነ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ገልጸው ነበረ። በፖለቲካ ፓርቲዎች ምዝገባ አዋጅ ቁጥር 573 ህዝባን 2000 ዓ ም ከአንቀጽ 32 እስከ 36 ከተደነገጉ አደረጃጀቶች ውጪ ትብብር የሚባል አደረጃጀት መስርቻለው እያስተባበርኩ ነው በሚል ህገወጥ እንቅስቃሴ ውስጥ መንቀሳቀሱ ታምኖበታል። የቦርዱ ምክትል ሰብሳቢ ዶክተር አዲሱ ገብረ እግዚአብሔርም ይህንን በዕለቱ ይበልጥ አብራርተውት ነበር። ፓርቲዎች በጋራ ጉዳያቸው ላይ የጋራ ግንኙነት ቢያደርጉ ቢመክሩ፣ በእኛ በኩል ቅሬታ የለም። ነገር ግን በምርጫ ህጉ ያለውን አንደኛው ቅንጅት ነው፣ ሁለተኛው ግንባር ነው፣ ሶስተኛው ውህደት ነው። እነዚህ ሶስት አደረጃጀቶች ናቸው፣ በምዝገባ አዋጁ ላይ እውቅና ያላቸው አደረጃጀቶች። ከነዚህ ውጭ የሚደረግ ሌላ አደረጃጀት ይህ ህጋዊ ነው መሰረት የለውም ነው በቦርድ እየተባለ ያለው። የትብብሩ ሰብሳቢ አቶ ይልቃል ጌትነት ግን ይህን አይቀበሉትም። በመጀመሪያ ነገር በህግ ያልተከለከለ የተፈቀደ ነው ይላሉ። ከግንባር፣ ከውህደት እና ከቅንጅት ውጭ መስራት በህግ ያስጠይቃል ወይም ህግ ወጥ ነው? አይ፣ በምርጫ ቦርድ እውቅና ለመስጠት ፓርቲዎች የሚያደርጓቸው የትብብር ደረጃዎች ማንማን ናቸው? በአንድ ማህተም ለመጠቀም በአንድ ፕሮግራም ለመጠቀም የረጅምና የአጭር ጊዜ እቅድ አቅዶ በጋራ ለመስራት እና በምርጫ ቦርድ ተመዝግበው ሰርቲፊኬት የሚያሰጡ ብትሉኝ መልሱን ያለ ጥርጥር መልሰዋለሁ። አንደኛ ቅንጅት፣ ሁለተኛ ግንባር፣ ሶስተኛ ውህደት፣ አራተኛ ሁሉም መልስ ናቸው። እኛ ግን ያንን ከምርጫ ቦርድ አልፈለግንም ነው አልፈለግንም፣ ወደፊትም አንፈልግም። ሲያስፈልገን በዛ አይነት አደረጃጀት መስራት የሚያስፈልገውን ሪኳርመንት ታሟልተን እንሄዳለን። ለዛ ሲደርስ የግንኙነት ደረጃቸው ምርጫ ቦርድ ሰማያዊ ፓርቲ እስከ ዛሬ ፈጽሟቸዋል ባላቸው የሕግና የስነ ምግባር ግድፈቶች ምክንያት ይቅርታ እንዲጠይቅ የወሰነበት ቢሆንም ፓርቲው ይቅርታ የሚያስጠይቅ ጥፋት አልፈጸምኩምና ይቅርታ አልጠይቅም የሚል ምላሽ መስጠቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው አመሰግናለሁ። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ልዩ የግማሽ ሰዓት ስርጭታችን ነው። አሁን የትንታኔው መጽሔት ርዕስ ይቀጥላል። የአውሮፓ ሀገር መሪዎች አሸባሪነትን ለመታገል በሚያደርጉ ጥረት የአረብ ሀገሮች እንዲተባበሯቸው እየጠየቁ ነው። የአውሮፓ ሕብረት የውጭ ጉዳዮች ሚኒስትር ከትላንት በስቲያ ብራስልስ ተሰባስበው የአሸባሪዎች ሕዋስ አባላትን በመከታተል ረገድ ዓለም አቀፍ ትብብር ሊኖር ስለሚችልበት ሁኔታም ተነጋግረዋል። የአረብ ሀገሮች ማህበር ኃላፊም በስብሰባው መገኘታቸው ታውቋል። ስዊትዘርላንድ ውስጥ በሚካሄደው ዓመታዊ የዓለም የምጣኔ ሀብት መድረክ ላይም የዓለም አቀፍ አሸባሪነት ጉዳይ አብይ ትኩረት እንደሚያገኝ ባልደረባችን ዝላቲካ ሆክ ዘግባለች። አዳነች ፍሳሀየ ታቀርበዋለች። በብዙ ሀገሮች የሚገኙ ሙስሊሞች በነቢዩ መሐመድ ላይ የሚሳለቀውን የፈረንሳይ ካርቱንና የመሳለቁን ተግባር የሚደግፉትን ሁሉ መቃወማቸውን ቀጥለዋል። በደቡባዊ ሩሲያ በምትገኘው ቼችንያ በብዙ ሺህ የሚቆጠሩ ሰዎች ቻርሊ ኤብዶ የተባለውን የስላቄ መጽሔት ሲቃወሙ ውለዋል። ይኸው መጽሔት ተመሳሳይ የስላቄ ካርቱኖችን በማውጣቱ የሰራተኞቹ አባላት እንደተገደሉ የሚታወቅ ነው። ሰልፈኞቹ በግሮዝኒ መሃል ከተማ መንገዶች ተሰልፈው የስላቄው መጽሔት ሰራተኞችን አውግዘዋል። የሩሲያ ደጋፊ የሆኑት የቼችኒያው መሪ ራምዛን ካዲሮቭ ሙስሊሞቹ ዜጎች የትንኰሳ ተግባርን እንዲቋቋሙ ጥሪ አድርገዋል። ሙስሊሞቹ በሀገሪቱ አለመረጋጋት ለመፍጠር መጠቀም ያለመሆን እንደማይፈቅዱ ዓለምን ለማሳወቅ እንሻለን። እኛ ምን ጊዜም ቢሆን ለሩሲያ በታማኝነት ስንከላከል ኖረናል። አሁንም ማንኛውንም የሀገራችንን ጠላት እንቋቋማለን። ፓሪስ ውስጥ የአስራ ሰባት ሰዎች ሕይወት ያጠፋ የአሸባሪዎች ጥቃት ከተፈጸመው ወዲህ የአውሮፓ ሀገሮች የጸጥታ ጥበቃውን አጠናክረዋል። የአሸባሪዎች ሕዋሶችንና ከውጭ ጋር ያላቸውን ግንኙነት ለመከታተልም እየሰሩ ነው። ፊሊፕ ካፖን የተባሉ የፈረንሳይ ፖሊስ ባለስልጣን ሀገሪቱ ከአሸባሪዎቹ ብቃት ጋር ለመመጣጠን እንድትችል ቴክኖሎጂያችንን ዘመናዊ ማድረግ ይኖርብናል ሲሉ መክረዋል። ፍሬንች ክሪሚናል ዳታቤስስ አር አ ዴካድ ቢሃይንድ ዋይ ቢካዝ ዘ ዳታቤስ። የፈረንሣይ የወንጀል ዳታቤዞች በአስርት ዓመታት ወደ ኋላ የቀሩ ናቸው። ለምን? ዳታቤዞቹ የተለያዩ የፖሊስ ክፍሎች ተደራሽነት የላቸውም፣ በየጊዜው እንዲሻሻሉም አይደረግም። በአሸባሪዎች ጥቃት የሚገደሉት ሰዎች ከምዕራቡ ዓለም ይልቅ በሙስሊሙ ሀገሮች ይበዛሉ። ስለሆነም የአውሮፓ ህብረት የአረብ ሀገሮች ማህበር አባላት አሸባሪነትን በመታገል ተግባር እንዲተባበሩት ጠይቋል። የአውሮፓ ህብረት የውጭ ጉዳይ ኃላፊ ፌዴሪካ ሞገሪኒ ያስረዳሉ። አደጋው በፓሪስ ያየነው ብቻ ሳይሆን ከሙስሊም አገሮች አንስቶ በተለያዩ የዓለም ክፍሎች የተስፋፋ በመሆኑ የመተባበሩን ጉዳይ ማጠናከር ይኖርብናል። የአረብ ሀገሮች ማህበር ዋና ጸሐፊ ናቢል ኤል አራቢ ድርጅቱ ጽንፈኛ ርዕዮተ ዓለምን ለማዳከም በሚደረገው ጥረት ይረዳል ብለዋል። ይሁንና እስላማዊ አማጺያን እንደመዋጋት በሚካሄደው ወታደራዊ እርምጃ አይተባበርም በማለት ግልጽ አድርገዋል። የአረብ ሀገሮች ማህበር በጥምረቶች ውስጥ አይገባም። ማህበሩ በወታደራዊ ኃይል የመጠቀም ፍላጎት የለውም። እኛ በፍልስፍና፣ በኢኮኖሚ፣ በሃይማኖት፣ በሚዲያ፣ በትምህርትና በትምህርት ቤቶች ላይ ስለ ተመሠረተ የተሟላ ትግል ነው የምናወራው። እነዚህን ሁሉ መቋቋም ያስፈልጋል፣ እኛም እየተሳተፍንበት ነው። ይሁንና ከወታደራዊ እርምጃ ጋር የሚያገናኝን ነገር የለም። የዓለም የኢኮኖሚ መድረክ ዳቦስ በሚያደርገው ዓመታዊ ጉባኤ ስለ አሸባሪነት አደጋ ይወያያል። የመድረኩ መስራች ክላውስ ሽዋብ ሽብር በብሔራዊ ደረጃ ብቻ ሊገታ ስለማይችል ዓለም አቀፍ ትብብር ያስፈልገዋል ሲሉ አስገንዝበዋል። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። አሁን ወደ ምሽቱ ቅንብሮች ነው የምንሻገረው። ተከታዩም ንግድና ምጣኔ ሀብት የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በአሰራርና ውሳኔ አሰጣጡ ላይ በአንዳንድ አባል ድርጅቶች የተነሱ ተቃውሞዎችና ክሶች ሲያወዛግቡት ነው የሰነበቱት። የፌዴራሉ ከፍተኛ ፍርድ ቤት ከበታች አካሉ የተላለፉ ውሳኔዎችን አስመልክቶ የቀረቡ የይግባኝ ቅሬታዎች ላይ በተለያዩ መዝገቦች ፍርዱን አሳልፏል። በአሁኑ ወቅት የውሳኔው አፈጻጸም በንግድ ሚኒስቴር እየተከናወነ ይገኛል። ሁኔታውን እንዲያብራሩልን የህብረት ኢንሹራንስ አክሲዮን ማህበር ጠበቃ አቶ ፋሲል አስናቀን ይዣለሁ። እንደምን አመሹ አቶ ፋሲል? ደህና መሹ። ደህና እግዚአብሔር ይመስገን። እንግዲህ አስቀድመው ለአድማጮች በአጭሩ የፍርድ ቤቱን ውሳኔ ቢያብራሩልን። ያው እንግዲህ ቀደም ሲል በዋናው ክስ የነበረው ጥያቄ ምንድን ነው? ህብረት ኢንሹራንስ አክሲዮን ማህበር አቶ ኢየሱር ገዛፉን ወክሎ በጉባኤው ላይ እንዲገኙ ወክሎ ነበር። በጊዜው የንግድ ምክር ቤት እሳቸው እንዳይገቡ በመከልከሉ አንደኛ የእኛን መብት የተጋፋ ነው በሚል ክስ ተመስርቶ ነበር። ያው ቀደም ሲል እንደሚታወቀው ውሳኔው በዘጠነኛ ጉባኤው የተደረገው ውሳኔ የአባልን መብት ይገፈፈና በህግ አግባብ የተደረገ አይደለም በሚል ሰርዞታል እና አሁን በዚህ በተደረገው ያፈጣጠም ትዕዛዝ ላይ እንደዚሁ ጉባኤው በመሰረዙ ምክንያት እንደገና ጉባኤው መደረግ ያለበት ዘጠነኛው ጉባኤ በህግ አግባብ መደረግ ያለበት መሆኑን ፍርድ ቤቱ ውሳኔ ሰጥቷል። በዚህም መሰረት የባለአደራ ቦርድም እንዲቋቋም ፍርድ ቤቱ አምኖበት ትዕዛዝ ሰጥቷል። በዚህም መሰረት የፌዴራል የንግድ ሚኒስቴር በመሪነት እንዲሁም የአዲስ አበባ ንግድና ልማት ቢሮ እና የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት እንዲሁም የውጭ ኦዲተሮች የተካተቱበት የባለአደራ ቦርድ ተቋቁሞ ምርጫውን ዘጠነኛውን ምርጫ እንደገና በህግ አግባብ እንዲደረግ ትእዛዝ ሰጥቷል። በተጨማሪም ተጨማሪ ትእዛዝ የሚያስፈልግ ከሆነም ደግሞ ፍርድ ቤቱ ተጨማሪ ትእዛዝ ለመስጠት የሚችል መሆኑን በውሳኔው ላይ አስፍሯል። እንግዲህ የዚህ የባላደራ ቦርድ ኃላፊነቶች ምንድን ናቸው የሚሆኑት? አስቀድመው ከጠቀሱት እንደገና ዘጠነኛውን ጉባኤ እንደገና ከማካሄድ አልፎ ምንድን ነው ኃላፊነቱ? የቦርዱ አባላትስ እነማን ናቸው? ስራውን መቼ ይጀምራል? እንግዲህ እነዚህን ያካተቱ የባለዳራ ቦርድ ይቋቋማል እንጂ የቦርድ አባላቱ እነከሌ ይሆናሉ የሚል ነገር የለም። ለዛም ነው ፍርድ ቤቱ ተጨማሪ ትእዛዝ አስፈላጊ ከሆነ እነዚህ በባለዳራ ቦርድነት የተመረጡት አባላት ለፍርድ ቤቱ ተጨማሪ ትእዛዝ መጠየቅ ይችላሉ የተባለው። ስለዚህ ከዚህ አስቀድሞ እንግዲህ የተነሱ ክሶች ነበሩ። አስቀድመው ሁለቱን ጫፋስ ይዘውናል። ባለፈው ታህሳስ ወር የተካሄደው በተለይ የንግድና የዘርፍ ማህበራቱ ዘጠነኛ ጉባኤ ላይ የህብረት ኢንሹራንስ ተወካይ አቶ ኢየሱስ ወርቅ ዛፉ በስብሰባው እንዳይካፈሉ መከልከላቸውን በተመለከተ የመጀመሪያ ፍርድ ቤት እንግዲህ ውሳኔ ያሳልፈው ነበር። ከፍተኛ ፍርድ ቤቱም ይግባኙን አያከራክርም ሲል ብይኑን ለህብረት ኢንሹራንስ ኩባንያ የሰጠበት ነው። ሌላኛው ደግሞ አሁን የባለአደራ ቦርድም የተቋቋመበት ከስድስተኛው እስከ ዘጠነኛው ጉባኤ ድረስ የማህበሩን ህግና ደንብ በተጻረረ መልኩ ውሳኔ ሲተላለፍ፣ ደንብ ሲቀየር ተቆይቷል የሚለው ነው። እሱን አስመልክቶ እንግዲህ እንደገና በዚህ አፈጣጠም ይሄ ጉዳይ አልተካተተም። በዚህ ላይ አልተካተተም። በዚህ አፈጣጠም በትዕዛዝ መሰረት የተካተተው ጉባኤው እንደገና እንዲደረግ የሚል ነው። ያ ገና በኢግባኝ ላይ ህብረት ኢንሹራንስ አክሲዮን ማህበር ባቀረበው ኢግባኝ መሰረት ገና ጉዳዩ በቀጣይ የሚታይ ሲሆን ነገር ግን አሁን ትዕዛዝ የተሰጠበት ዋናው ዘጠነኛው ጉባኤ አላግባብ ነው፣ የአባላት መብት የተጋፋ ነው በሚል ነው እንደገና እንዲደረግ ፍርድ ቤቱ ውሳኔ የሰጠው እንጂ ይሄ ህግና ደንብ የዘጠነኛ ጉባኤ እንደገና ለማድረግ በሚል ነው። በዚህ ዘጠነኛው ጉባኤ ላይ እንግዲህ የህብረት ኢንሹራንስ ተወካይ የሚገኙበት ይሆናል ማለት ነው። ፍርድ ቤቱ በሰጠው ትዕዛዝ መሰረት በትክክል በህግ አግባብ ምርጫው እንዲፈጸም የሚል ነው። በጣም ጥሩ እንግዲህ ከዚህ ብቻ ሳይሆን ዘጠነኛ ጉባኤው ከዚህ በፊት ተደርጎ አንዳንድ የተደረጉ ምዝገባዎች ካሉ የሰነዶች ምዝገባ ካሉ እንደዚሁ በዘጠነኛው ጉባኤ የተደረጉ ሰነዶች ምዝገባ እንዲሰረዙም ፍርድ ቤት ትእዛዝ ሰጥቷል እና ለሚመለከተው አካልም ይሄ ትእዛዝ እንዲደርስ በሚል ውሳኔው ላይ አትቷል ይህም ብቻ ሳይሆን የቦርድ አባላት ከዚህ በኋላ ትክክለኛ ምንም አይነት በቦርድ ስራ ላይ ተሳትፎ የሌላቸው መሆኑንም እንዲሁ ፈጽሞ በሰጠው የአፈጣጠር ትዕዛዝ ላይ ገልጿል። ፍርድ ቤት በአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የተነሱ ዝግቦችን አስመልክቶ የሰጠውን ብይን ያብራሩልን የህብረት ኢንሹራንስ አክሲዮን ማህበር ጠበቃ አቶ ፋሲል አስናቀ ናቸው። አመሰግናለሁ፣ አቶ ፋሲል እሽን የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት እንደገና እንዲዋቀር ፍርድ ቤት የሰጠውን ውሳኔ አተገባበር መጀመሩ፣ በዚህም መሰረት የላባደራ ቦርዱ ተቋቁሞ ባለፈው አመት ታህሳስ ወር የተላለፉ ውሳኔዎችና የአመራር ምርጫዎች እንደገና እንዲከናወኑ የባላደራ ቦርዱ ያመቻቻል። ያሉበትን እያወዛገበ ያለ ክስ የተመለከተ ዝግጅት ነበር የተከታተላችሁት። በንግድ በንግድና ምጣኔ ሀብት ይኖቀን አመሰግናለሁ። አሁን ወደ ቀጣዩ እናልፋለን። ከሃይማኖታዊ በዓልነቱ በተጨማሪ በቱሪስት መስህብነቱ የሚታወቀው የጥምቀት በዓል ዘንድሮም ሰሞኑን በድምቀት መከበሩን ዘግበናል። በተለይ ባለፉት አመታት በጎ ፈቃደኛ የሆኑ በርካታ ወጣቶች ታዲያ የበዓሉን ስነ ስርዓት ሲያስተባብሩና ልዩ ልዩ አገልግሎቶችን ሲሰጡም ታይተዋል። ታቦቱ በሚያልፍባቸው መንገዶች ሁሉ ለታቦታት ቀይ ምንጣፍ እያነጠፉ ወደ የጥምቀተ ባህሩ እየሸኙ ወደ ደብራቸውም ተመልሰዋል ይላል እስክንድር ፍሬው በትላንትና ዕለት ያደረሰን እና ከነዚህ ወጣቶች አንዱን ያነጋገረበት ቅንብር ነው። እንዲህ በጥምቀት በዓል ሰሞን የእነዚህ ወጣቶች ሥራ ብዙ ነው። ራሳቸውን አደራጅተው በበጎ ፈቃደኝነት ለሚንቀሳቀሱት የታቦት አቅጣጫ ተከትለው ከፊት እየቀደሙ ከኋላም እየቀሩ ቀይ ምንጣፍ ለሚያነጥፉት መልሰውም ለሚጠቀልሉት ለእነዚህ ወጣቶች ይህ የሥራ ጊዜ ጭምር ነው። የተወሰኑት ለታቦቱ ማለፊያ ቀይ ምንጣፍ ያነጥፋሉ። ሌላ ምንጣፍ የያዙ ሌሎች ከፊት ሆነው ይጠብቃሉ፣ በተራቸውም ያነጥፋሉ። እንዲህ ባለ ቅብብሎሽም እስከ ታቦቱ ማደሪያና መመለሻ ይዘልቃሉ። ወጣቶች ተግባር ግን እንዲህ ቀይ ምንጣፍ በመሸከም በማንጠፍና በመጠቅለል ላይ የተመሰረተ ብቻ አይደለም። ሥነ ሥርዓቱን ያስተባብራሉ። ምዕመናኑንም በተለያየ መንገድ ያገለግላሉ። በተለይ ቀዩ ምንጣፍ ባለፉት ጥቂት ዓመታት የተጀመረ የወጣቶቹ አገልግሎት ነው። ከነዚህ ወጣቶች አንዱ የሆነው እዩ ፈለቀ አጀማመሩን አጫውቶኛል። ታቦቱ በወጣ ቁጥር ምዕመናኑን አጅበን ታቦቱን አጅበን ወደ ቤተክርስቲያን እናስገባለን። እዚሁም ሳይጎሳቆል እያከበረ እንደምታየው እያዘመረ ወደ ቤተክርስቲያን ሄደን ታቦቱን አስገብተን ምንጣፉን ጠርገን ጠቅልለን ከእንደገና ወደ ቤተ ክርስቲያን ማረፊያ ቦታ ላይ እናስገባለን። ታቦቱ ከገባ በኋላ ተሰብስበን የራሳችንን እንወያይና ለሚመጣው ዓመት ደግሞ ምን ማድረግ እንዳለብን ተወያይተን እንለያለን። ይታያለ። ማን ነው ማህበሩ? ራሳችን ስትል ማህበሩ ማን ነው? ሰማቹ እስጢፋኖስ። አንተውን ከእስጢፋኖስ ነህ? ሌሎቹ ደግሞ እንደዚሁ በየ እንትናቸው ያሬድ አለ፣ ቅዱስ ገብርኤል አለ፣ ባታ ማርያም አለች። ወደ ላይ ደግሞ ስወጣ መድኃኒዓለም አለ። ያነዛ ነዛ የራሳቸው እንደኛ ልብስ ለብሰው ያገለግላሉ። ማን ነው ቤተ ካህናት ሰላሉ ከነሱ ጋር ሆኖ አንድ ላይ ቤተ ክርስቲያን እየመሩ በአንድ ላይ ዳኑ። ህዝበ ክርስቲያኑ እያጨበጨበ እንደምታየው ታቦት ህጉን መሃል አስገብቶ እያከበረ ይሄዳል ማለት ነው። የእኛ ስራችን ምንድን ነው? ሰው እንዳይጎሳቆል ማስተባበር። ገባለ ሰው እንደምታየው እያጀበ እየዘመረ ይሄዳል ማለት ነው። አብዛኞቻችሁ ቤተክርስቲያን አገልጋዮች ናችሁ ወይስ ለዚህ በዓል ነው? ተማሪ ነን፣ ተማሪዎች ነን። ሁላችንም አገልጋይ ነን። ለቤተ ክርስቲያን ያለን አቋም ለሰው ሌላውም እምነት ተከታይ ምን አይነት እንደሚመስል ለማሳየት ስለምፈልግ ነው ማለት ነው። ሁለት ሺህ ጀምሮ ነው ብለኛል። በተለይ ሁለት ሺህ ላይ ምን ተፈጠረ? ምንም የተፈጠረ እንደምታየው እንደምታው በሳር ነበር። ሳሩ ተቀይሮ ምእመናኑን የምታያቸውን አሰባስበን ምንጣፍ ገዛን። ከዛ በኋላ ምንጣፉ እንደምታየው ወጣቱ እየተሸከመ እየተጋገዘ ታቦ ተጉ ያልፍበታል። ማለት ይሄን ይመስላል። እዚህ ጋር ሳሩ እራሱ አሁን ብዙ ጊዜ ቄጤማ ስትጎዘጉዙ ወይም ስትሉ ወዲያው ነው የሚጸዳው። ወዲያው ነው ማለት፣ የተነሳሽነታችሁ የሚታይ ነው፣ ከፍተኛ ነው። ያም እኛ ለታቦ ተጉ ያከበርነው መልሶ ተጠርጎ ደግሞ ይባላል። እዛ ሄዶ ይቀመጣል ማለት በመኪና ተጨምሮ የሚቃጠል ከሆነ ይቃጠላል፣ ይቀመጥ ከሆነ ደግሞ ለከብት ይሰጥ ከሆነ ለከብት ይሰጣል። ያን የሚያደርጉት የራሳቸው ትርጅት አለ ገባህ ተጭኖ ይሄዳል ማለት ነው። ምንጣፉ የተጀመረው ለሁለት ሺህ ነው። በደኛል ከተማው ውስጥ መቼ ነው የቆየ ነው? ገና ድሮ በፊት አባቶቻችን በምንጣፍ ነበር የሚያወጡት። ገባ አለ። በመሀል ላይ የሆነ ወቅት ላይ ቀረና ከዛ በኋላ ነው ከሁለት ሺህ በኋላ ህዝቡ ተነሳስቶ፣ ለምን ደህ በፊቱ እንደ አባቶቻችን አናረግም ተብሎ ምንጣፉ የተገዛው ማለት ነው። ምን ያህል ድምቀት ሰጥቶታል። አሁን እናንተ ተባብራችሁ እንዲመጣ ስንት ሆናላችሁ ቁጥራችሁ? አሁን በየቤተክርስቲያን ያላችሁ ነው። ብዙ ነው። ይሄን ብዬ ልገልጽልህ አንችልም ህዝቡ በጠቅላላ እንደኛ አብሮ ይሰራል። እንደዚህም መና ነው በጠቅላላ ገባ። ነው በሰላም ታቦቱ እየሄደ ነው። ምንም ጫጫታ የለም። በሰላም ታቦቱ ይገባል። ከዛ ተሰብስበን ተዋይተን ለሚመጣው ምን ማረገና ምን መስራት እንዳለብን ደግሞ ተነጋግረን ያያለን። ነገር ሰው በጣም ወደዛ ስትሉት ይሄዳል። መንገድ ስትሉት ይለቃል። እንዴት ነው ዛሬ ሰው

ስነስርዓት ግን ይዘው ይጓዛሉ። እንደምታዩ ፖሊሶቹ ምንም እንደምታያቸው ስነ ስርዓት አይዘው እዚህ ጋ የተመሰገነ በሰላም እየተሄደ ነው ማለት። የቱሪስት መስህብነቱ እየጨመረ የመጣው የጥምቀት በዓል እንዲህ ኢዮብን በመሳሰሉ ወጣቶች የሚከናወን የቀይ ምንጣፍ ማንጠፍና መሰል አገልግሎቶችም የሚታዩበት ነው። ጥምቀት ከትናንት እስከ ዛሬ በአከባበሩ ይዘት ላይ የአባቶች አስተያየት ምልከታ ከተገኘ ይዘን እንቀርባለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ገንደብ ፍሬውን ለልዩ ዝግጅቱ አመሰግናለሁ። አድማጮች በ1371 መካከለኛ ሞገድና እንዲሁም በናይል ሳት ዘወትር ከሰኞ እስከ አርብ ከአንድ ሰዓት እስከ ምሽቱ አንድ ሰዓት ተኩል የሚቀርበው ልዩ ዝግጅታችን የዛሬ በዚህ ላይ አበቃ። ሶስት ሰዓት ላይ ከልዩ ልዩ ወቅታዊ ዘገባዎች እና ቅንብሮች ጋር በመድበኛው ዝግጅታችን እንመለሳለን። ፕሮግራሙን ካከናበሩልን ኃይሉ ታምራት እና ዳምራውን ከተግኝ መሀንዲሱ ቫስኮ ቫለሪ ጋር ያስተናገድኳችሁ አሉ አከበደ በዚሁ ይሰናበታለሁ። መልካም ምሽት።